ሰላም ጤና ስጥልኝ። የተከበራችሁ አድማጮቻችን እንደምን አመሻችሁ? ከአሜሪካ ድምጽ ዋሽንግተን ዲሲ የካቲት 19 2015 ዓ ም የጋቢና ቤ መሰናዶ ጀምሯል። ኤደን ገረመው፣ መሰናዶን የመራው ኤልያስ አስማረ፣ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ የምንዘልቅ ይሆናል እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል መራር ጠን ይዘንላችኋል። የመጀመሪያው ያደረግ ነው ከደራሲ ሀውለት አህመድ ጋር ያደረግኩት ቆይታ ነው። ደራሲ ሀውለት አህመድ አሽር ቤት የተሰኘ የሙስሊም ኢትዮጵያን ህጻናት ተሞክሮን የሰነደ አዲስ መጽሐፍ ባለፈው ሳምንት አሳትማለች። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህርት የሆነችው ሀውለት አህመድ የተጻፈው ይህ መጽሐፍም ካለፈው የልጅነት ታሪኳ በመነሳት የተጻፈ ሲሆን በኢትዮጵያ ስነ ጽሑፍ ታሪክ ውስጥ ብዛም ያልተሰነደውን የአሽር ቤት ታሪክ ወይም ደግሞ የእስልምና ሃይማኖት ትምህርት ቤት ውስጥ ያለን የልጅነት ተሞክሮ የሚቃኝ ነው። ከሀውለት ጋር ያደረኩት ቆይታ ቀጥሎ ይቀርባል። ሀውለት አህመድ ስላገኘዎች በጣም ነው የማመሰግነው በአሜሪካ ድምጽ ስም እስቲ እንግዲህ ለማያውቁሽ ሀውለት አህመድ ማናት? ራስሽን አስተዋውቂልኝ፣ ትንሽ ስለ እድገትሽም አያይዘሽ ደግሞ በዛ ብትነግኝ ደስ ይለኛል። እኔ ደብረ ብርሃን ልጅ ነው ያደኩት የመጀመሪያ ድረስ ከሃይስኩል ደብረ ብርሃን ነው ያጠናቀቅኩት። ከዛ በኋላ ጅማ ዩኒቨርሲቲ በመደባ ደርሶኝ እዛ የመጀመሪያ ዲግሪን ጨርሼ የተወሰኑ ጥቂት ዓመታት ከተማርኩ በኋላ ለሁለተኛ ዲግሪ አሜሪካ ሄጄ የነበረ ሚድዌስ አካባቢ እዛ ማስተርሴን ጨርሼ ተመለስኩኝ ወደ ኢትዮጵያ። ከዛት ደግሞ የተወሰነ ሰራ ሆነ። አሁን ደግሞ ፒኤችዲን እየተማርኩ ነው ውጭ ማለት ነው፣ ማሌዥያ የሶስተኛ ዲግሪን እያጠናቀቅኩ ነው ያለሁት። በአሁኑ ሰዓት አዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት ስኩል ኦፍ ኮሜርስ በመምህርነት እያገለገልኩ ይገኛለሁ ማለት ነው። ሁለት እንግዲህ ወደ አሽር ቤት ከመንደርደራችን በፊት ሰዎች ከዚህ ቀደም አንቺን በተለይ የሚያውቁበት ቦታ አለ እና እስኪ ያስታውሽል ብዙዎች እንግዲህ የሚያስታውስ ከሆነ ከአስር ዓመት በፊት ኢትዮጵያ ቴሌቪዥን ብቸኛ የሀገራችን ጣቢያ በነበረ ጊዜ ከአስራ ሁለት እንደዚህ ከአስራ ሶስት ዓመታት በፊት በኢትዮጵያ ቴሌቪዥን አማርኛ ዜና ክፍል ዜና አነብ ነበረ። ያው ዋና ስራዬ መምህርነት ነው። የዛ ኮሌጅ ዩኒቨርሲቲ አስተምራለሁኝ ከዛ ደግሞ ማታና ቀን ነበር ዜና፣ ማታና ቀን ብቻ ነበር። እዛ ደግሞ አማርኛ ዜና ደምና መሻች ሁለት አህመድ ነኝ ካስታወሳችሁ ማለት ነው። እንግዲህ ባለፈው ቅዳሜ የካቲት 11 ሁለት ሺ አስራ አምስት ዓ.ም አሽር ቤት የተሰኘ የልጅነት ቁርአን ስትቀሪ በነበረው ወቅት የነበሩትን ትዝታዎችን ያካተተ መጽሐፍ ጽፈሽ ለህትመት ያበቃሹን አስመርቀሻል እና የምርቃት ስነ ስርዓቱ ምን ይመስል ነበር? እንዴት ነበር ለከነሽ የካቲት አስራ አንድ ቀን አገር ፍቅር ቲያትር ቤት ትልቁ አዳራሽ አስመርቀናል። የምረቃ ስነስርዓቱ በእውነት ለየት ያለ ነበር። መጽሐፍ ምረቃም አይመስልም ነበር። ፕሮግራሙንም ራሱ ስናዘጋጀው ራሷ መጽሐፏ የልጅነት ጊዜ ሆኖ ያው የነበረን ትስስር የምታሳይናል አስቤበት ይሄ ለማሳየት ያንን ለማሳየት መሞከር ሳይሆን ያው የራሴ ህይወት ስለሆነ እሱን ለማሳየት እሱን ስጽፍ ያው ይታያል ማለት ነው እዛው ላይ እና ከዛው ከአሽር ቤቷ ታሪክ ጋር ሊሄድ የሚችል እስኪ ስለ አብሮ በተለይ ሃይማኖት ሃይማኖቶች ይሄ አብሮ መኖር ይሄ አሁን ተከባብሮ ተቻችሎ ምናምን የሚለው ቃል ብዙም አልወደውም፣ ግን አብሮ የመሆኑ ጉዳይ በደንብ የሚታይበትም ስለሆነ ያንን የሚመጥን ፕሮግራም እንዲኖረን በማድረግ የተለያዩ እንግዶችን ጋብዘን ነበረ በዚህ ጉዳይ ላይ በደንብ ዲስከስ ሊያደርጉ የሚችሉ እና ጥሩ ፕሮግራሞች ቀርበው ነበር መድረክ ላይ እና ሰውም የነበረው ሰው መጽሐፍ ምረቃም ሆኖን ራሱ ረስቶት አሽር ቤት በኢትዮጵያ ታሪክ ውስጥ እምብዛም በስነ ጽሁፍ ውስጥ ያልተሰነደ ነገር ነው ይዛ የመጣችው። ከዚህ ቀደም አንቺ በፌስቡክ ገጾች ላይ የምትጽፊያቸው የነበሩ ጽሁፎችን ነው የሙስሊም ሕጻናትን ተሞክሮ የልጅነት እውነተኛ ተሞክሮሽ ነው ያካተትሽበት እና ሲጀመር አሽር ቤት ማለት ምን ማለት ነው? ይዘቱና ልታስተላልፊ የፈለግሽስ መልዕክትስ ምንድን ነው? እውነቱ ለመናገር ሄደን እኔ እንግዲህ በሙያዬ የባንኪንግ እና ፋይናንስ አካውንቲንግ ባለሙያ ነኝ እና ማለት ትኩረቴም ወደዛ ነው በብዛት። ነገር ግን በአጋጣሚ የሆነ ጊዜ ላይ የሆነ ቦታ ቁጭ ብዬ ነው አስቤ ዝንቤ ማጋራት የጀመርኩት ማለት ነው ፌስቡክ ላይ እና እዛ ማህበራዊ ትስስር ድረገጽ ላይ በማጋራ ጊዜ በርካታ በቃ ባላሰብኩት መንገድ ማለት ነው የብዙ ሰው ምላሽ በጣም ገረመኝ። እና ስለ ሙስሊም ቁርአን ቤቶች፣ የትምህርት ቤቶች፣ አሽር ቤቶች፣ የተለያዩ ሀሪማዎች ብዙም የተገለጸ ነገር የለም። በተለይ የኢትዮጵያው ማለት ነው እና በሊትሬቸር የተሰነደ ነገር የለውም ያንን የሚያሳይ እና ሰው ምን ያህል እንደዚህ አይነት ነገር ሊያነብ እንደሚፈልግ ገባኝ ማለት ነው እዛ ስጽፍ። ከዛም ውጭ ደግሞ ልጆቼ እኔ ትንንሽ ልጆች አሉኝ እና እነሱ ሲሰሙ የሚሰማቸው ነገር አለ እና በጣም በቃ የሚያሳዩት ሪአክሽን የሚገርም ነው። በቃ ሲደነግጡ አንዳንድ ያፋቸውን ይከፍታሉ፣ አንዳንድ አይናቸውን ያፈጣሉ። ሲሰቁ በጣም በቃ የእነሱም ስሜት አለ። እንደገና ደግሞ የወዳጆች የዚህ ማህበራዊ ትስስር ድረገጽ ላይ ያሉ ወዳጆቼ የእነሱን ስሜት አይቼ፣ ከዚ በፍጹም ከዚህ በፊት በደንብ በቃ በስነስርዓት እንደዚ ተጽፎ አልበቃም። ያው ሃይማኖታዊ መንፈሳዊ ጉዳዮች ናቸው እንጂ ስለ አሽር ቤቶች በተለይ ስለ ልጆቹ ያኔ የነበር ነው ማለት ነው። ቁርአን ምንቀራ ልጆች፣ እንዴት ነበር የምንቀራው? ከጓደኞቻችን ጋ የነበረን ግንኙነት ምን ይመስል ነበር? ምክንያቱም ከጠዋት እስከ ማታ አሽር ቤት ነው የምናሳልፈው ትምህርት ካሌለ በስተቀር ማለት ትምህርት በፈረቃ ነው ያኔ። ስለዚህ ጠዋት ተማሪ ከሆንሽ ከሰዓት የት ትገቢያለሽ? አሽር ቤት ትገቢያለሽ ማለት ነው። በጣም ብዙ የሚነገሩ ነገሮች አሉ። ትን አሁን ያስታወስኩትን ነው ትን በአጭሩ በጭሩ በጭሩ አርባ ስድስት አካባቢ አድርጌ ያሰፈርኩት ማለት ነው። እንግዲህ እስላማዊ ስነ ጽሁፎች ሲባል ለምሳሌ በትርጉም የተሰጡን የነ ሩሚን፣ የነ ኦመር ሀያመን የተለያዩትን ነገሮች እናውቃለን። ግን አንቺ እንዳልሽው የእስላማዊ ስነ ጽሁፎች በአማርኛ በተለይ የሉም። ግን በአማርኛ ተጽፎ ወይም ደግሞ ህዝብ ጋር በሰፊው አልደረሰም እና እንደዛ ሊሆን ያልቻለው ለምንድን ነው ትያለሽ? እንደው ደግሞ የሙስሊም ማህበረሰቡም አሁን ያለው ከአንቺ መጽሐፍ ጋር ካለ ፍላጎር ፍላጎት ጋር ተያይዞ ምን ማሰብ አለበት? እስቲ ያለሽ። እንግዲህ አሁን አድማጮ ተመልካቾችም እንደሚያውቁት መካከለኛው ምስራቅ እጅግ በጣም በቃ እነዛ ሀገራት ሊትሬቸር በጣም ሪች ነው። እኛ ጋ ብዙ መጽሐፎች በእርግጥ ይተረጉማሉ። በትርጉም ደረጃ ተተርጉሞ ለአንባቢ ይቀርባሉ። የራሳችንን የመጽሐፍ ድክመት ግን አለብን። በራሳችን ስልሽ ያው የሙስሊሙን ብቻ ሳይሆን ሌላውን የራሳችንን ታሪክ አንዳንድ በተለይ ማለት ነው ሊጠቅሙ የሚችሉ ነገሮች ላይ እዛ ላይ የማተኮር ነገር ትንሽ እጥረት ያለብን ይመስለኛል። እና አንባቢ ሳይኖር ቀርቶ ሳይሆን የሆነ የማንበብ ባህላችን ከሆነ ጊዜ በኋላ እየቀዘቀዘ የመጣበትን ጊዜም ያው የምታስተውዩ ነው። በፊት የአንባቢ ችግር አልነበረም። አሁን አሁን እኮ የሜም ጊዜ ሆኗል። ወደ ካጫጭር ጽሑፎችም አንሰን በቃ ወደ ሜ የሚወረድንበት ጊዜ ነው ያለው እና እንደዚህ መጽሐፎችን እንደዚህ ረጃጅም ነገሮችን የማንበብ ነገራችን እየደከመ መጥቷል። ይሄ የማይታበል ጉዳይ ነው። ስለዚህ በተለይ ደግሞ በሙስሊሙ በኩል ስታይ ሊትሬቸር ላይ ትንሽ ጽፎ ለኅብረተሰቡ የማቅረብ ነገር ላይ ትንሽ ደከም የማለት ነገር እንዳለ ታስተውያለሽ። እሺ መቼም እንግዲህ አንቺን አግኘቼ ይህን ጥያቄ ሳልጠይቅ ባልፍ ተመልካችም ቅር የሚለው ይመስለኛልና መጽሐፍሽ ከታተመ በኋላ ከሳምንታት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በነበረው ችግር የተነሳ የምርቃት ስነ ስርዓቱን አራዝመሹ ነበር። ያንን ማድረግ ለምን አስፈለገ? ለምን ማዘግየትን መረጥሽ? ከምረቃው ራሱ ፕሮግራም ብነሳልሽ እንደው ቅዳሜ ቀን ሲመረቅ ከደብረ ብርሃን የመጡ ከደብረ ብርሃን መቶ ሰላሳ ኪሎ ሜትር ነች፣ ደብረ ብርሃን በጣም በርካታ የከተማዊ ልጆች ብዙ መጥተዋል ማለት ነው። እና ደብረ ብርሃን ከተማ ላይ የኦርቶዶክስ እምነት ተከታዮች በጣም ይበዛሉ። እና ሙስሊሞች እንግዲህ እኛ በልጅነት ስናድግ የነበር ነው ብዙ አይደለንም። እና አስተዳደግ ማለት ነው በዚህ ማህበረሰብ ውስጥ ነው ምንም ልዩነት በሌለበት ሁኔታ ነው ያደግኩት። ማለት ሃይማኖታዊ ስርዓቶች ይኖራሉ፣ ሁላችንም በየራሳችን የምናደርጋቸው ማለት ነው። ክርስቲያኑም የራሱ የመልክታዊ ስነስርዓት አለው፣ እኛ ደግሞ የራሳችን አለን። በቃ ይሄንን የግልሽ ነው። ያው እንግዲህ መስጊድም ሄደሽ፣ ቤትሽ ሄደሽ የሃይማኖት ስነስርዓት ታከናወኛያለሽ ቤተክርስቲያንም ሄደሽ እንደዛው ማለት ነው ከዚህ ውጭ ያለው ኑሯችን እጅግ በጣም የተሳሰረና የሆነ የማይላቀቅ አይነት ነገር ነው ለምሳሌ እኛ ቤተሰቦች የኦርቶዶክስ እምነት ተከታይ የተዳር አጣማሪ ያላቸው ብዙ አሉ በቤተሰብ ውስጥ እንደው ለምሳሌ ሌሎችም እንደዛው ማለት ነው እና የኛ አኗኗር እጅግ የተዋሃደ ነው ለምሳሌ ደብረ ብርሃን ያ እንግዲህ እድገቴን ሁሉም ሰው እድገቱን ነው የሚመስለው እኔ እድገቴን ነው የምመስለው ስለዚህ የኦርቶዶክስ እምነት ተከታይ ጓደኞች አሉ፣ ቤተሰቦች አሉኝ፣ ጎረቤት አለኝ፣ የስራ ባልደረባ በቃ ሁሉም በዙሪያ በሙሉ የእምነቱ ተከታዮች በቃ በዙሪያ ያሉ በሕይወቴ ውስጥ በጣም ትልልቅ ሰፊ ቦታ ያላቸው ብዙ ሰዎች አሉ እና እነሱ እንግዲህ አሁን ስለጠየቅሽኝ ያለውን ነገር ያው ስለማስታወስ ምናምን ነው እንጂ እነሱና እኛ እያልኩ እራሱ ማውራት በጣም ነው የሚሰቀጥጠኝ። በቃ እኔ አኗኗሪ እንደዚህ ነው፣ በቃ አብሬ ነው የኖርኩት። ስለዚህ ማንም ቢሆን ማለት ነው አሁን እንደዚህ ኦርቶዶክስ ወይ ሙስሊም እንደዚህ እያለን ሳይሆን የራሴ ሰብ እንደዚህ ጉዳት ሲደርስበት የኔ መጽሐፍ ማስመረቅ በጣም ስሜት አልባ ነው። ስለዚህ እነዚህ ቤተሰቦቼ ጥቁር ለብሰው ማቅ ተለብሶ ሀዘን ላይ ሆኖ ችግር ላይ ሆኖ ጉዳት ላይ ሆኖ ይሄ የማይሰማኝ እኔ ምን ሆኜ ነው ቤተሰቡ ማለት ቤተሰብ ነኝ እንዴት ነው ይሄ ነገር እኔን አፌክት የማያደርገኝ እንደውም ምንድን ነው እዚህ ደረጃ ላይ መድረሳችን ይህንንም ጠቅሻዋለሁ ለምሳሌ መድረክ ላይ እዚህ ደረጃ መድረሳችን አበሳጭ ነው የትኛው ማለት ነው ለምሳሌ እኔ ኦርቶዶክስ እምነት ተከታይ ወገኖች እንደዚህ ሆነው የኔ መጽሐፍ ምን ምን ተብሎ ነው የሚመረቀው ምረቃ የደስታ ፕሮግራም እና እኛ እንግዲህ ሁሉም በመላው ኢትዮጵያ ኖችስ ደብረ ብርሃን ብቻ ሳይሆን ሁሉም ቦታ ላይ ጎረቤትሽ የሆነ ችግር ሲደርስ፣ ለምሳሌ ሀዘን ሲደርስ ሞት ሲኖር ምንድን ነው የሚደረገው? ሬዲዮ እንኳን አይከፈት። የአለቅሶ ቤት መክፈት ሲጀምር ነው ሬዲዮን መክፈት ሲጀምር። ከወር በኋላ ይከፍት ከሆነ ከወር በኋላ ነው ሬዲዮ ራሱ የምትከፍችው ማለት ነው። ሀዘንን ተጋርተሽ ሁሉ ነገር አብረሽ ኖረሽ ነው። በቃ ይሄ ኑሮ እኔ እጅግ በጣም የምወደው በጣም በውስጤ የኖረና አሁንም ያለ ነው። ስለዚህ የኦርቶዶክስ እምነት ተከታይ ወገኖቼ እንደዚ አይነት ነገር ሲደርስባቸው በቃ እኔ አብሬ ማዘኔ እንደ እንትን ሲቆጠር በጣም በቃ ያለንበት ነገር በጣም ያሳሰብኝ ማለት መቆጠር ማልነበረበት ምክንያቱም በቃ ሁሉም ቦታ ላይ እንደዚህ በተለይ ተሳስረን የኖርን ወገኖች በዚህ ምን ያህል ብንራራቅ ነው ምን ያህል በመሀላችን ያሉ ልዩነት ቢሰፋ ነው እኔ ከጓደኞቼ እንዴት እንጠላለሁ ስል ይሄ ሁላ ማለት ምስጋና ከየት ነው የመጣው ለምን ለምን ለምንስ እንደዚህ የተገባው ብዬ በጣም ራሴ እንድጠይቅ አድርጎኛል መሆን አልነበረበትም እ በጣም ነው የማመሰግነው በቅርቡ ደግሞ ከአንቺ ጋር ተመሳሳይ የሆነ በስምሽ የተከፈተ ገጽ አለ አንቺ ግን የማትፈልግ የሆነ ሀሳቦች የሚያንጸባርቁ ገጾች እየበዙ መጥተዋልን? ይሄ ለምን ሆነ? በምን አይነት መልኩስ ነው መቆም አለበት ብለሽ የምታስቢው? እንዲሁም ደግሞ ማህበራዊ ሚዲያ ላይ ብዙ ተከታይ ያለሽ ሰው እንደመሆንሽ ለተከታዮች ማለት የምትፈልጊው ውስጥ ነገር ምንድን ነው? ምንድን ነው እንግዲህ ብዙ ጊዜ የሆነ ጉዳይ ላይ ሀሳብሽን ሰተሽ እንደዚህ ወይ መነጋገሪያ ሲሆን ሀሳብሽ ሊሆን ይችላል፣ አለበለዛ ደግሞ በቃ ገጽሽ እንግዲህ የኔ እንትን ብዙ ጊዜ ትምህርታዊ ነገር ነው ለማስተላለፍ ሞክረው በተለይ ከፊልም ጋር ተያይዞ ሊሆን ይችላል። እንደዚህ አንዳንድ ይሄ አሁን የአሽር ቤትም እንደዚህ አይነት መዝናና መዝናኛ ነገሮች ቀልድ ምናምን ስለሞ አንዳንድ ይቀልዳለሁኝ እና እንደዚህ አይነት ጨዋታዎች እንትላለሁ አንዳንድ ጊዜ ለጥፋለሁኝ እና የሆነ ሰዓት ላይ እንግዲህ ስቶኝ ብዙ ሰው እንዲያውቅሽ ሲሆን ሌሎች ወዳጆቻችንም እንደደረሰባቸው ፌክ አካውንቶች ይከፈታሉ። በስም እንግዲህ አሁን አርቲስቶች እንግዲህ ምን ያህል እንዳስለቀሷቸው ምናምን የምናውቀው ጉዳይ ነው። እኔ በእርግጥ እንደዚህ ፌክ አካውንት ተከፍቶ በቃ ማይሆን ነገር ሲደረግ ሳይ ምንም አልመሰለኝም። አይደለም ግን ዛት ማች እንትን የሚለኝ አይደለም፣ ብዙም አፌክት የሚያደርገኝ አይደለም። ግን ምንድን ነው የሰው እንትን ይነካል፣ የሰው ሞራል ይነካል። በተለይ ማህበራዊ ሚዲያ አጠቃቀም ላይ ገና የሆኑ በተለይ ወጣቶች ሲመጡ እንደዚህ ብዙም የዚህ የቨርቹዋል ዓለሙ ብዙም ያልገባቸው ሰዎች ሲመጡ እውነት ይመስላቸው እና ብዙ ችግር ነው የሚደርስባቸው። እዛ ላይ ያለውን በማንበብ እንግዲህ ወይ እና ሁሉ የሚያወርዱ ብዙ ነገሮች ሊለጠፉብሽ ይችላሉ። በእርግጥ ግን ምንድነው ይሄንን በምንድነው የምታስታርቂው? ጀስት አንደኛ ያው ወዳጆችን በማሳሰብ የተለያየ ሪኮቨሪ ነው እንደዚህ አይነት ፌክ አካውንቶችን፣ የኔም ብቻ አይደለም በነገራችን ሌሎች እንግዲህ የምንወዳቸው የምናከብራቸው የምንከተላቸው ሰዎች እንደዚህ አይነት ነገር ሲኖርባቸው ሪፖርት እያደረግን እያዘጋን የዚህኛውን ሰው ስብዕና ብንጠብቅ ሞራሉን ብንጠብቅ ጥሩ ይመስለኛል። እኔ ግን ብዙም በዚህ ሁኔታ የመጣ ይመስለኛል። ከዚህ በፊት አልነበረም። አሁን ግን የተለያዩ አካውንቶች እየተከፈቱ በጣም ብዙ ነገር ማለት ነው የኦርቶዶክስ እምነት ተከታይ ወዳጆቼን እነሱን ሁሉ ጭምር የሆነ ማይሆን ነገር የመናገር በዚህም በኩል ደግሞ በመምጣት ሙስሊሞችን እራሱ እኔ እንዳልኩት ሆኖ ሌላ ነገር እንደዚህ የማድረግ ነገሮች አሉ፣ ግን ብዙዎች ያውቃሉ። ሌሎችም እንግዲህ የሚያውቁበት መንገድ እንግዲህ ያው በተለያየ ጊዜ እንነግራለን። ይሄው አሁንም በአንችን ፕሮግራም ባካችሁ የራሳችንን ዋና ገጾች እየፈለጋችሁ ተከተሉልን እንደዛ አይነት አካውንቶች ሲኖሩ ለስለ ጥሩ አይደለም። በቃ ለስለ አጠቃላይ ሶሳይቲ የሚበክል ነው እንደዚህ አይነት ነገር እና ትንሽ ትንራቄ ቢያደርጉ ብዬ መልዕክት አስተላልፋለሁ። ያንቺን መጽሐፍ ማንበብ ለሚፈልጉ በተለይ ደግሞ በባህር ማዶ ያሉ አንባቢያን መጽሐፍሽን እንዴት ማግኘት ይችላሉ? በእውነት አሽር ቤት ያው ስትታተም እኔ ኦልድ ስኩል ስለሆንኩኝ ሃርድ ኮፒ ይወዳል። አብ ሲታተሙ በእውነት እኔ ል እሄዳለሁ ሁሉ ብዬ ነበር። ማለት አሜሪካ ያው ቪዛዬን አየሁትና ብዙ ጊዜ ያለኝ ቆይ እስኪ ሄች ይችን መጽሐፍማ እንደዚሁ በሀርድ ኮፒ ነው ማከፋፍላት ብዬ ነበር እና በጣም ያሳዝናል። በቃ ኢንፍሌሽኑ ምናምን ምናምን ለካ ሰማይ ነክቷል። ትንሽ ቆየው ከሄድኩኝ መሰለኝ እና ተውኩት እንደዚህች እንዳለች ቢያገኙት ደስ ይለኝ ነበረ። ከዛ ውጪ አሁን አማዞን ላይ እየሞከርኩ ነው። እዛ ላይ በኢቡክ ፎርማት እንግዲህ በድምፅም በፒዲኤፍም አሁን በቅርቡ በዚች ሁለት ሶስት ቀን ውስጥ የሚጫን ይሆናል። እሺ፣ ሀውለት አህመድ በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር፣ እንዲሁም ደግሞ የአሽር ቤት ደራሲ፣ እንዲሁም ደግሞ በእስላማዊ የንግድ ስራ እና የባንክ አገልግሎት ባለሙያ ከአሜሪካ ድምፅ ጋር ለነበረች ቆይታ ከኛ ጋር እንደዚሁ ጊዜሽን በማሳለፍ ያለሽን ተሞክሮ ስላካፈልሽን እጅግ አብዝቼ ያመሰግናለሁ። እኔም አመሰግናለሁ በጣም። ከጋቢና ቪኦኤ ጋር ስለሆናችሁ ምርጫችሁ ስላደረጋችሁን እናመሰግናለን። ወደ ሁለተኛው ዘገባችን ደግሞ እንሻገር። የመጀመሪያው ኢትዮጵያዊ ልዕለ ጀግና ገጸ ባህሪ የሆነው ጀንበር በ11 የሀገር ውስጥና የዓለም አቀፍ ቋንቋዎች ተተርጉሞ ሊሰራጭ ነው። በኢትዮጵያ ባህል ታሪኮችና አፈ ታሪኮች ላይ ተመስርቶ የተጻፈው ይሄ መጽሐፍ አፍሪካዊ ህጻናትን ከማንነታቸው ጋር የሚያቆራይ በራስ መተማመን የሚጎላበትና ስኬትን የሚያስተምር መጽሐፍ ሲሆን ደራሲው ብስራት ደበበ የመሰረተው ኢታን ኮሚክ ተቋም በሌሎች ፖለቲካዊ ጸሐፊያን የተደረሱ አፍሪካዊ ስነ ስዕል መጽሐፍትን የሚያሳትማል። ስመኝሽ የቆየ ከደራሲው ጋር ቆይታ አድርጋ ያሰናዳችው ዘገባ ቀጥሎ ይቀርባል። እንደ አውሮፓውያን አቆጣጠር በ2018 ሆሊውድ ለተመልካች ያቀረበው ብላክ ፓንተር ፊልም ባልተለመደ መልኩ አፍሪካውያንን ባለስኬት ጀግኖች አድርጎ በመሳል በተለይ አፍሪካውያንና ጥቁሮችን ክብር ያጎናጸፈ ፊልም ነበር። የቀድሞ የአሜሪካ ቀዳማዊት እመቤት ሚሼል ኦባማን ጨምሮ በዓለም ዙሪያ የሚገኙ ጥቁሮች ለብላክ ፓንተር አድናቆታቸውን እየቸሩ ባሉበት ወቅት ታዲያ የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም ሱፐር ሂሮ በሰም ስዕል ወይም ኮሚክ መጽሐፍ አማካኝነት ለገበያ በቅቶ ነበር። የጣም ኮሚክስን መስርቼ አስተዋወኩኝ። ከዛ በኋላ ጀበር ለቀኩኝ። በጣም ደስ የሚለው ነገር ደግሞ ልክ የዛን ሰሞንም ነበር ብላክ ፓንተር ለመጀመሪያ ጊዜ ለፊልም የቀረበው እና ብዙ ሰው ከዛ ተነስቶ ሌላ ታሪኮችን ሲፈልግ ይህንን ታሪኮች ማግኘት ጀመረው ጀንበር ማግኘት ጀመሩ። በጣም ደሳ ናቸው እና እሱም በጣም ረዳል። ጀንበር የሚል ስያሜ የተሰጠውን ልዕለ ሀያል ወይም ሱፐር ሂሮ የፈጠረው ብስራት ደበበ የአስራ ሶስት ዓመት ለጋ ወጣት እያለ ወደ አሜሪካ ሲመጣ ይከታተላቸው የነበሩትና በዓለም ዙሪያ በስፋት የሚታወቁት እንደ ሱፐርማንና ባትማን የመሳሰሉት የሆሊውድ ገጸ ባህሪያትን ሲመለከት ለምን ጥቁር አልሆኑም ለምን እኔን የመሰሉ ኢትዮጵያዊ ማንነት ያላቸው ልዕለ ጀግናዎችስ የሉም? የሚል ጥያቄዎች እንደፈጠሩበት ያስታውሳል። እንዴት እስከዛሬ ድረስ እኔ እንደምወደው አይነት ትረካዎች፣ እንደባትማን እንደስፓይደርማን አይነት ትረካዎች ቢሆኑ ወይ በኢትዮጵያዊ በአፍሪካዊ የሆነ ልዕለ ጀግና የኛን ታሪኮች የኛን ባህሎች የሚያሳይ በቀሪክ እንደኛ እንጀራ ሚበላ ምን ሚል እንዴት እስከ ዛሬ አላየሁም ብዬ የዛን ነው ሀሳብ ይመጣልኝ። እንደ አውሮፓያን አቆጣጠር በ1966 ዓ ም በአሜሪካ ሰንድ ስዕል ወይም ኮሚክ መጽሐፎች ውስጥ ለመጀመሪያ ጊዜ የታየው ጥቁር ልዕለ ሀያል ገጸ ባህሪ ማርቪል በተሰኘው አሳታሚ የታተመው ብላክ ፓንተር ቢሆንም ከዛ በፊትም የተጻፉ እንደ ላየንማን የተሰኙ ጥቁር ጀግና ገጸ ባህሪያትም እንደነበሩ አንዳንድ ጥናቶች ያሳያሉ። እነዚህ ጥቁር ልዕለ ጀግናዎችን የያዙ መጽሐፍት በዋናነት ጥቁር ህጻናት ራሳቸውን የሚመስሉ ገጸ ባህሪያትን እንዲያዩና እንዲነቃቁ የሚያደርግ ሲሆን በማህበረሰባቸው ውስጥ ከፍ ያለ ስራን እንዲሰሩም ያነሳሳቸዋል። በስራትም ጀንበር የተሰኘውን የመጀመሪያ ኢትዮጵያዊ ልዕለ ጀግና ሲፈጥር ይህን አስበው እንደሆን ይናገራል። ዋና ዋና ጥቅማቸው ምንድን ነው? አሁን እኔ ሳድግ እነ አይደለም የጃፓኒዞችንም ካራክተሮችን አየ። በዛ ውስጥ ስለ አሜሪካ ተማርኩ፣ ስለ አሜሪካን ቫሊዩስ ተማርኩ። አሜሪካኖች በጣም ስራ እንደሚወዱ መሯሯት ነው የአሜሪካ ኑሮ፣ አንቺ ታውቂው ይሆናል እና በቃ አቺቭ ማድረግ፣ አቺቭ ማድረግ፣ አቺቭ ማድረግ ፕራዮሪታይዝ እንደሚያደርጉ ትማሪ፣ ያለሽ እና ሰውን መዳት፣ ሰውን ማዳር። ጃፓኒዝን ደግሞ በጃፓኒዞች የምትማሪ ስለ ቤተሰብ ያላቸው ክብር ስለ ታላቅን ስለማክበር ምንም ጊቫፕ አለማድረግ። አሁን የጃፓኒዝ ፊልሞችን ማለት ካርቶ ፊልሞችን ብታይ ዋናው ፕሮታጎኒስቱ ሁልጊዜ ምንም ቢሆን እግሩ ቢሰበር ምን ቢሆን በቃ እነበር ቢሰብ ሁልጊዜ ወደፊት ወደፊት እየሄደ ጎል ማኮምፕሽ ያደርጋል። ይሄ የጃፓኒዝን ቫሊዩ ካልቸራል ቫሊዩ ያስተምረናል። ልክ ነዛ ያው የሰውን እንደምንማር የእኛንም የራሳችንን ደግሞ ማክበር የራሳችንን ካልቸራል ባሪዎች ማክበር የራሳችንን ባህሎች የተለያዩ ባህሎቻችንን ማክበር እና ሰለብሬት ማድረግ አለብን ብዬ አምናለሁ። ከሀምሳ ስድስት ዓመታት በፊት በስቲቭ ዲትኮ እና ስታንሊ ለመጀመሪያ ጊዜ የተጻፈው ስፓይደርማን የተሰኘው ልዕለ ጀግና ገጸ ባህሪ ከትውልድ ትውልድ እየተላለፈ ዛሬም ድረስ በዓለም ዙሪያ የሚገኙ ህጻናት ገጸ ባህሪውን መምሰል ይመኛሉ። በስራት እንደሚለው የዚህ ምክንያቱ ሱፐርማን ከማስደሰት በተጨማሪ ማንነትን የመቅረጽ አቅም ስላለው ነው። እነዚህ ጀግንነት የጀግንነት ስራዎች ወይም ትሁትነትን ወይ ሰው መርዳት ወይ ደግሞ ብዙ ብዙ ቦታ መድረስን አኮምፕሊሽ ማድረግን የሚችሉት እኛን የሚመስሉ ሰዎች አይደሉም፣ ሌሎች ናቸው ለሚለው ሀሳብ ውስጣችን ይቀረጻል እና እኛ ልክ እንደ እነሱ መሆን አለብን እዛ ቦታ ለመድረስ ብለን ማመን ይጀምራል። በተለይ በልጆች በጣም ትልቅ ነገር ነው። ሁሌ የሚፈጠረው የራሳችንን ተንጸባርቆ ሳናይ በሌላ ታሪኮች ውስጥ ወይ ደግሞ እኛ አሁን ኢትዮጵያዊ ዶክተር ካላየህ ዶክተር መሆን የሚቻል አይመስለም። ኢትዮጵያዊ አትሌት ካላየህ አትሌት መሆን የሚቻል አይመስለም። ይቀረጣል ምን ምን መሆን እንደምንፈልግ በልጆች በተለይ እና ይሄንን ማስፋት መቻል አለብን። የራሳችንን ባህል፣ የራሳችንን ማንነት ልክ ራሳችን እንደሆነ ብዙ ነገሮች ማድረግ እንደምንችል ማሳየት መቻል አለብን። ብስራት ከአምስት ዓመት በፊት ያቋቋመው ኢታን ኮሚክስ የተሰኘው ተቋም ከጀንበር በተጨማሪ ዙፋንና ሀዊ የተሰኙ ልዕለ ኃያል ገጸ ባህሪያትንም ከሌሎች የአፍሪካ ጸሐፍት ጋር በመሆን አሳትሞ ለገበያ አቅርቧል። በተለይ ዙፋን የተሰኘው የሳይንስ ልብ ወለድ ይዘት ያለው ሰንስዕል ወይም ኮሚክ መጽሐፍ ከሌላ ዓለም የመጡ ባዕድ ፍጥረታት አፍሪካን በወረሩበት ወቅት እንዴት አፍሪካውያን ተባብረው አህጉራቸውን እንደሚያድኑ የሚተርክ ሲሆን የአድዋን ታሪክም በውስጡ ይዟል። ቅርቀሎች ቅቅስ አብሮ ሰጥቶ ከኢጣሊያን ኮሎናይዜሽን እንዲሸል እንዳደርጉት እንደሚል አድርጌ የኢትዮጵያን ታሪክ በሳይፋ ልመጠረቅ አቀራረቡም እና ሪስፖንሱም በጣም ደስ የሚለው በሆሊውድ ፊልሞች ስናይ ብዙ ጊዜ ኤልያኖች አሜሪካ ነው የሚያርፉት፣ ለመጀመሪያ ጊዜ አፍሪካ ያርፋሉ ማለት ነው። በጣም ልክ ነሽ። እና የዛ ታሪክ ላይ የተለያዩ አፍሪካን ኔሽኖች፣ ሀገሮች ከታንዛኒያ ያለው ከናይጄሪያ ያለው ከሁሉም ያለው አብሮ መስራት ምን እንደሚመስል በልዩነት አለመከባከል ለማስተማር በአማርኛና በእንግሊዘኛ ታትሞ ለሕፃናት ይቀርብ የነበረው ጀንበር አሁን ዓለም አቀፍ ገበያ ውስጥ መግባት እንዲችል ከሰፊ ልብ ትልቅ ህልም ተቋም ጋር በመሆን ፈረንሳይኛ፣ ስፓኒሽ፣ ስዋሂሊና ግሪክን ጨምሮ በ11 ቋንቋዎች እየተተረጎመ ሲሆን ይህም ኢትዮጵያን በዓለም መድረክ ለማስተዋወቅ አቅም እንዳለው ብስራት ይገልጻል። እንደዚህ አይነት የአፍሪካን ጀመር ዝርድናዎችን ታሪክ አንድኛ ማግኘት ራሱ በጣም ከባድ ነው። ከዛ በላይ ደግሞ ከኛ ከኢትዮጵያ አልፎ የኢትዮጵያን ባህል የኢትዮጵያውያንን ማንነት ደግሞ ለተለያዩ ሀገር ሰዎች በራሳቸው ቋንቋ ማስተዋወቅ ማለት እንግዲህ በጣም ደስ የሚለው በጣም እነዚህ ጀንበርና ሌሎች አፍሪካዊ ልዕለ ሀያል ገጸ ባህርያት የሚገኙባቸው መጽሐፍት ከድህረ ገጽ ላይ ሽያጭ በተጨማሪ የኢትዮጵያ ሕጻናት በነጻ እንዲያነቧቸው አዲስ አበባ በሚገኘው ወመዘክር ቤተ መጽሐፍት ይገኛሉ። ገጸ ባህርያቱን በአኒሜሽን ፊልም እና በቪዲዮ ጨዋታዎች መልኩ ማቅረብ ደግሞ ቀጣዩ የብስራት ሕልም ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። She said, I'm not sure. I'm not sure. I'm not sure. I'm not shango I'm not sure. I'm not sure. ہاتھ جوتن ساتش مہتا با با አድማጮቻችን የጋቢና ቤ የእሁድ ምሽት የካቲት 19 2015 ዓ ም መሰናዶው እዚህ ላይ ተጠናቋል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን እንሰናበታችኋለን አብራችሁን ስለሆናችሁን እናመሰግናለን በነገው ምሽት በመደበኛው የቴሌቪዥን መሰናወዳችን እንጠብቃችኋለን ደናደሩ

i'm a man and i'm a fish i